በደቡብ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በተቀሰቀሰ የኮሌራ ወረርሽኝ ከአርባ በላይ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጡ። አስፈላጊውን የጤና አገልግሎት ድጋፍ አላገኝንም የሚሉት የአካባቢው ነዋሪዎች ተጨማሪ አገር አቀፍ ወይም ዓለም አቀፍ ድጋፍ ካላገኙ በወረርሽኙ በርካታ ሕዝብ ሊያልቅ ይችላል ሲሉ ስጋታቸውን ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካዛ በበኩላቸው የሕክምና እርዳታ ፍለጋ ወደ ጤና ተቋማት መጥተው ህይወታቸው ያለፉ ሰዎች አስራ አንድ መሆናቸውን ተናግረው በቤታቸው እያሉ በወረርሽኙ ሳቢያ ህይወታቸው ያለፉ ነዋሪዎች ቁጥር አስር መሆኑን መረዳት ችለናል ነው ያሉት። በሰው ህይወት ላይ ጉዳት ሳያደርስ መከላከል ያልተቻለው የጤናው አገልግሎት ዘርፍና አጠቃላይም የመንግስት ትኩረት የኮሮና ቫይረስን ወረርሽኝ በመከላከል ላይ በመሆኑና ና የወይጦ ወንዝ በመበከሉ ነው ይላሉ። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው። በደቡብ ኦሞ ዞን የዳስነች ወረዳ ነዋሪ አቶ ጆን ሎሜላ እንዳሉት በወረዳው በተከሰተ የኮሌራ ወረርሽኝ ካርባ የሚበልጡ ሰዎች ህይወታቸው አልፏል። ያረሰ ህዝቡን በጣም ያንገላታ ነው። ህዝቡ በጣም ከባድ አደጋ ላይ ነው አሁን ያለው። ዛሬ ነን እንደውም ከቀበሌ ነው የመጣው ድጋፍ ለመስጠት በወጣቶች ተወካክለን ሄደን ያለው ነገር ህዝቡን፣ የተጎዳውን ሰው ከዛ ውስጥ ለማውጣት አንዳንድ ቦታ ለመኪና ለመግባት የማይመችም፣ በጀልባ ነው ጀልባ እጥረት አለ እዚህ አካባቢ እና የተወሰነ ሰዎችን አወጥተናል። አንዳንድ ቦታ ላይ መግባት አልቻልንበትም። ካረንት ላይ በህይወታቸው ያለፈ ሰው ቁጥር ከዛ በላይም ሊሆን ይችላል። ግን እሱ አሁን ብነግርህ የተረጋገጠ ቁጥር ብዙ ሰው የሞተው የትኛው አካባቢ ነው? ብዙ ሰው የሞተው ሎየሬ የሚባል ቀበሌና ቡቧ የሚባል ቀበሌ። ቡቧ ማለት ደረካ መሳይት፣ በዛ በኬንያ ጠረፍ ላይ የሚገኝ ቀበሌ ነች ቡቧና። አቶ ባን ተውሰና አበበ በበኩሉ በወረዳው በተለያዩ ቀበሌያት የኮሌራ ወረርሽኝ ተከስቶ በርካቶች በበሽታው የተያዙ መሆናቸውን ተናግሮ ለወረርሽኙ ትኩረት እንዳልተሰጠው ተናግሯል። ሚኒስትር ናቸው። በእነዚህ ነርሶች ያለ ይሄ ኮሌራ ዋን በሽታውን መቋቋም አልቻሉትም። የመንግስት ድጋፍ፣ የተለያዩ ተቋማትንም ድጋፍ ይፈልጋሉ። ግን ተቋማቱ መንግስትም ድጋፍ ያድረግ አይደለም። ይህንን ጉዳይ መንግስት የሸፈን አለው ለህብረተሰቡ ማለት ነው። በአሁኑ ሰዓት የጤናም ባለሙያዎችም የተለያዩ እርዳታዎችም አልሚ ምግቦችም ካልደረሱ በዚህ አካባቢ ያለ ጎሳ ሊጠፋ የሚችልበት ደረጃ ላይ ነው ያለ በአሁኑ ሰዓት ማለት ነው። አርብቶ አደሮች ናቸው። ኮሞን ዛንስቶ እስከ ቱርካና ያለውን አካባቢ ላይ የሚኖሩ አርብቶ አደሮች ነው በሽታው ያጠቃያለው። ራሱ እስከ ሕክምና ቦታ ወይም እስከ ጤና ጠና ድረስ ለመድረስ በሚያደርጉት ሂደት ላይ መንገድ ላይ ሁላ እየሞቱ ነው ያለ። የአካባቢው ጤና ባለሙያዎች ያለ በቂ የሕክምና መሳሪያ ጥረት ያደርጉ ቢሆንም ከአቅማቸው በላይ ሆኗል ያሉት አስተያየት ሰጪዎች መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጠው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በስተቀር በርካታ ህዝብ በወረርሽኙ ሊያልቅ እንደሚችል ጠቅመዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በዳስነች ወረዳ የኮሌራ ወረርሽኝ ከተከሰተ ሦስተኛ ሳምንት መግባቱን ተናግረው 786 ሰዎች በወረርሽኙ ታምመዋል ብለዋል። ለህክምና ወደ ጤና ተቋም መጥተው የሞቱ ሰዎች 11 መሆናቸውን ገልጠው በቤታቸው እያሉ በወረርሽኙ ህይወታቸው ያለፈባቸው ደግሞ አስር መሆናቸውን ለማወቅ ችለናል ብሏል። የወረርሽኙ መንስኤ የኦመና የወይጠው ወንዝ መበከል መሆኑን ተናግሯል። ኮሌራ ሀምሳ ፐርሰንት ገዳይ ነው። በመሰረቱ ካልደረስክ ፈጥነህ፣ ከመቶ ሰዎች አምሳው ወዲያውኑ መሞት የሚችል ነው። ስለዚህ ከዚህ ጋር ተያይዞ ያው መጨረሻ ሩደልፍ ጫፍ ላይ ነው። እንግዲህ ታስነች ወረዳ ያለችው ትንሽ ከበድ ያለ ነበር። አሁን ግን በጥሩ ደረጃ እየሰራን እንገኛለን። አቶ አቅናው፣ እንዴት ነው መከላከል ያልተቻለው ታዲያ? አንደኛ ልምድ አላችሁ እዚያ አካባቢ ከታኅሳስ ወር ጀምሮ የኮሌራ ወረርሽኝ አለ። ሁለተኛ ነገር ደግሞ መንስኤው የሚል እንደሆነ በሁሉ ይታወቃል። የወይጦ ወንዝም ቢሆን የኦሞ ወንዝ እየተበከሉ ለዜጎች ሕይወት ህልፈት ለኮሌራ ወረርሽኝ ምክንያት እንደሆነ ይታወቃል። እና ለምንድን ነው መከላከል ያልተቻለው? ኮቪድ ቀላል ጫና አልፈጠረም ሁላችን ላይ ወደ ኮቪድ በማተኮር ሁሉም የጤና አገልግሎቱ ላይ የተወሰነ ቻሌንጅ ገጥሞናል። ለጉዳይም አገልግሎቱ ብታይ በጣም ፈተና ውስጥ ገብቶ አሁን እየተመለሰን ነው። እናቶችና ህፃናት ላይ በሁሉም ላይ ይሄ ይሄ ምንም አይካል። ወደዚህ ሁላችን ዳይቨርስ አለ። ኮሌራ ላይ ውጤታማ የምትሆነው ውሃ አቅርቦት እና ሽንት ቤት ላይ መስራት ነው፣ መሰረታዊ ኢንተርቬንሽን ነው ይባላል። እንግዲህ እንደምትታቀው ያ ቀጠና ውሃ አጠር ነው፣ አርብቶ አደር ነው። ሽንት ቤት አጠቃቀሙ ባይሉም ገና ብዙ ስራ የሚፈልግ ነው። ውሃ አቅርቦቱም በቂ አይደለም። አጠቃላይ ውሃ አቅርቦት ለዛ ኮሚኒቲ በቂ መጠን ላይ አይወሰድም። ህይወታቸውም በደንብ ዲፔንደንት የሆነው አንዱ ወይጦ ወንዝ ነው። በዚህ በምስራቅ በኩል በሚራብ በኩል ደግሞ ኦሞ ወንዝ ነው። ሁለቱ ወንዞች ነው ደቡብ ኦሞን አካሎ የሚይዘውም ነው። ትልቁ ቻለንጁ ከሰብ ከሰሜናዊ ወደ ደቡባዊ ውሀው የሚፈሰው አቅጣጫ ላይ ከአናቱ እየተበከለ ስለሚሄድ አንዱ ውሃው የተበከለ ነው። እንግዲህ ያንን ኦሞ ወንዝ በጣም ግዙፍ ወንዝ ነው። ምንም ትሪት አድርገን ትችለው አይደለም፣ ድጋፍ የተደረገ አይደለም የሚል ቅሬታ ይቀርባል። የክልሉ መንግስትም ሆነ የዞን የጤናው ዘርፍ ድጋፍ ዝቅተኛ ነው ብለው ቅሬታ ወይም ወቀሳ እየቀረበባቸው ይገኛልና ስለዚህ ስ ምንድነው የሚሉት አቶ አቅናው፣ መረጃው በተገኘ ፍጥነት ለመደጋገፍ ለሞከር ነው ያው ልምዱም ስላለ እኛንም እየፈተነን ያለ ግን መረጃውን ካገኘን ጊዜ ጀምሮ በደቡብ ኦሞ ዞን በሚገኙ በሰላማጎ፣ በበና ጸማይ፣ በማልና ሀመር ወረዳዎች የኮሌራ ወረርሽኝ ተከስቶ 2200 የሚደርሱ አርብቶና አርሶ አደሮች መታመማቸው አይዘነጋም። በዳስነች ወረዳ ደግሞ የኮሌራ ወረርሽኝ ሲከሰት ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም